ये बहल मत መጀመሪያ ሰላሌ የሄድኩኝ ቆየት ያሉ ዘፈኖች እንጉርጉሮና ሽለላዎችን ፍለጋ ነበር። አባቴ ሲያንጎራጉራቸው ከእንባ ጋር የሚያታግሉትን፣ አንዳንዴም የሚያስፈግጉትን፣ ደግሞም የሚያረጋጉትን የተለየ ቅላፄ ያላቸው ዘፈኖች ላይ ለመስራት ወደ ስፍራው አምርቼ ነበር። ሰላሌ ስገባ ግን ሌላ ነገር ቀልቤን ወሰደው። የሰላሌን ጀግኖች ታሪክ በውል ተረድቶ መጻፍ፣ ቢያንስ የአንዱን ጀግና ታሪክ በሚገባ ሰንደው ለትውልድ ማስተላለፍ ግዴታም ሆኖ ተሰማኝ። እናም በምክንያት ስለ ብርጋዴር ጀነራል ታደሰ ብሩ ለመጻፍ ወደድኩ። ይህን ያሉት በቅርቡ ከደናኔ እስከ ፍንፍኔ በሚል ስለ ብርጋዴር ጀነራል ታደሰ ብሩ ግለ ታሪክና የፖለቲካ ሕይወት ጉዞቸው በአማርኛና በአፋን ኦሮሞ ቋንቋዎች መጽሐፍ ጽፈው ለንባብ ያበቁት ወይዘሪት ዙፋኑ ጋ ናቸው። ጤና ስጥልኝ ክቡራን አድማጮቻችን። በዛሬው የባህል መድረክ መሰናዷችን በዚሁ በብርጋዴር ጀነራል ታደሰ ብሩ የህይወት ታሪክ ላይ እናተኩራለን። ለአፍታም አብረን እንቆይ። አንድ ወር በፊት ተጀምሮ በስምንት ሳምንታት ውስጥ በተለያዩ ዝግጅቶች እየተከበረ በሚገኘው የጀኔራል ታደሰ ብሩ መቶኛ ዓመት የልደት በዓል ጋር ተያይዘው ከተከናወኑት አባይት ሁኔቶች አንዱ ስለ ግለ ታሪካቸው የሚያወሳው መጽሐፍ ማስመረቅ ነበር። በስማቸው የተቋቋመውን ፋውንዴሽንም ለመደገፍ አልሞ በሁለት ቋንቋዎች ከአንድ ሚሊዮን በላይ እትም መሰራጨቱ የተነገረው በወዘሪት ዙፋን ኡርጓይ የተጻፈው መጽሐፉ አምስት ዓመታትን ከፈጀ የምርምር ስራ በኋላ ለህትመት በቅቶ ከተመረቀም እነሆ አንድ ወር ገደማ ደፍኖ ከደናኔ እስከ ፍንፍኔ የሚል ርዕስ የተሰጠው መጽሐፉ ብርጋዴር ጀኔራል ታደሰ ብሩ ሞቃዲሾ አቅራቢያ ሶማሊያ ውስጥ በምትገኘው ከደናኔ ወደብ እስር ቤት የጀመረውን ትግላቸውን መነሻ በማድረግ የፖለቲካ ተሳትፏቸውንና የግል ታሪካቸውን እንደሚዳስስ ተመላክቷል። የብርጋዴር ጀኔራል ታደሰ ብሩ ፋውንዴሽንን በገቢ ለመደገፍ ይውሏል የተባለው ይህ መጽሐፍ በጣሊያን ወረራ ወቅት የያኔው የ14 ዓመት ታዳጊ ታደሰ ብሩ ከትውልድ ስፍራው ሰላሌ ተነስተው ወደ የሶማሊያው ወደብ የተወሰደበትና ሌሎችንም ቁጣ ወረዶቹን ዳሰዋል። የመጽሐፉ ጻፊዋ ወጣት ዙፋን ቀላል ያልሆነውን የመጽሐፉን ዝግጅት ስታብራራ፣ ግብአቶችን ማግኘት ብቻ ሳይሆን አታካችሁ። ልክ ታሪክ ስትሰራ የሆነ ነገር ጨረስኩ በቃ ስትል አዲስ ታሪክ ይመጣል፣ ሙሉ ነገሩን ሊያፍርስ የሚችልና እንደ አዲስ እንደገና እሱን ይዘት ታፈርሳለህ። አብዛኛውን ጊዜ ግን የተጠቀምኳቸው ዶክመንቶች ኦሪጅናል ናቸው። ከእጁ ማስታወሻ ጀምሮ ፎቶዎቹን ያመጣሁት አዲስ አልበምን ያገኘውት። አብረውት ከሱ ጋር በማዕረግ ደረጃ የሰሩትን ሰዎች ብቻ ነው ኢንተርቪው ያደረኩት። በኢትዮጵያ በታሪክ አጻጻፍ ውስጥ ከወገንተኝነት ጋር ተያይዞ የተለያዩ ጥያቄዎች እንደምነሱም የምታምኖ ጸሐፊዋ በዚህ መጽሐፍ ከግል ምልከታ በመውጣት ታሪክን በሚዛናዊነት ለማኖር መጣሯንም በአስተያየቷ አስረድታለች። ታሪክ የሚባል ነገር እያነበ ውስጡ ነው የምታድገው። ልክ ስታድግ የግድ አንጻራዊነት ማለት ትችላለ። ፋክት መረጃዎች ይመጣሉ። የግድ ከአንተ ስሜት ወጥተክ መረጃ ላይ ማተኮር ይኖርባልና ፈታኝም ነው። ምን ያህል ነጻ ትሆናለ? ያንን ነገር በምታገኝበት ሰዓት ራሱን የቻለ ብዙ ጊዜ ነገር ነበር እና ሚዛናዊ ለመሆን ከኔ ስሜት ውጭ አርጌ ለመጻፍ ሞክር። ያለው ብሩ እያወክ በመጣ ቁጥር የግድ መስራት እንዳለበት አምናለ። ግን እድለኛም ስለሆንኩ ነው እኔ የሰራት ብዬ ነው። ዩኒቨርሲቲ የታሪክ መምህርና ተመራማሪ የሆኑት ዶክተር ብራቱ ቀነኢ በብርጋዴር ጀነራል ታደሰ ብሩ ውትድርና የፖለቲካ ህይወታቸው ላይ ነው የሶስተኛ ዲግሪያቸውን ሰርተው ከአራት አመታት በፊት ያጠናቀቁት። ዶክተር ብራቱ ስማቸው የተለቀ ነገር ግን ስለሳቸው እምብዛም የተባለላቸው የሌላቸው ብሪጋዴር ጀነራል ታደሰ ብሩ አልፎ አልፎ ስለሳቸው ያለው አረዳዳት ትክክለኛ ሆኖ አለመቀመጡ የጥናታቸውን ትኩረት በዚሁ ላይ ለማድረግ እንደገፋቸው ነው ያብራሩት። ጀነራል ታደሰ ብሩ ብዙም ጊዜ ስለሳቸው የሚወራው የኦሮሞ ታጋይ እንደሆኑ፣ ለኦሮሞ ብቻ እንደታገሉ አልፎም ተርፎ አንዳንዶችም ዛሬ ሆኑ የኦሮሞ እንቅስቃሴ ከሳቸው ጋር እንደሚያያዝ እና አገሪቷን በብሔር መከፋፈል አዝማሚያ እንደነበራቸው አድርጎ ሲገነዘቡ እናያለን። ሁለተኛ ደግሞ ስማቸው በጣም ትልቅ ነው፣ ነገር ግን ስለእሳቸው የተጠና ጠለቅ ያለ ነገር የለም። ስለዚህ የእሳቸውን ህይወት ማጥናት አስፈላጊ እንደሆነና ለፒኤችዲም የሚበቃ ስ መሆኑን ከተገነዘብኩ በኋላ በዛ ላይ ለማጥናት ወስኜ ነው ገባው። ማለት ታደሰ ብሩ የስማቸውን ያህል ስለሳቸው የተባለና የተጻፉ መዛግብት በእጅጉ ውስን መሆናቸው ደግሞ ጥናታቸውን እንዳከበደባቸው ነው የታሪክ ተመራማሪው የሚገልጹት። አልተሰማበትም ተጻፈችውም ስለ መቻቱ ለማ ማህበር ውስጥ ያደረጉት ሶስት አመት ማትሞላ እንቅስቃሴ ነች ማለት ነው። እሳቸው ብርጋዴር ጄኔራል ነበሩ። እንደት ነው እዛ ደረጃ ላይ የደረሱ? በውትድር በፖሊስ ውስጥ ብዙ አገልግሏል እና እንደነው በዛ ደረጃ ላይ ደረሱት ብሎ ራሱ ጥናት የሚያስፈልግ ነበር ማለት ነው። በመሆኑም ለጥናታቸው በብዛት የመጀመሪያ ደረጃ መረጃዎችን ለማሰባሰብ ታደሰ ብሩ ከትውልድ ስፍራቸው በተጨማሪ የደረሱባቸውን በትግላቸው ወቅት ሰፋ ያሉ ጊዜያትን ያሳልፉባቸውን እንደ ገለምሶ፣ ሜታሮቢና አዳበርጋ አካባቢዎችን በአካል ሂዶ ከመጀመሪያው ደረጃ ምንጮች መረጃ መሰብሰብ ግድ ሆኖባቸው እንደነበርም ነው የሚገልጹት የብርጋዴር ጀነራል ታደሰ ብሩ የግል ማስታወሻ ቸውን በቤተሰቦቻቸው በኩል በማግኘት በማጣቀሻነት መጠቀምም ሌላው ለጥናታቸው የተጠቀሙበት ዘዴ መሆኑንም አስረድተዋል። በተጨማሪ ደግሞ ተከሰው ፍርድ ቤት ሲቀርቡ የነበረው የፍርድ ቤት ክርክር፣ የምስክሮች ቃል የያዘ ትልቅ የፍርድ ቤት ሰነድ ወደ ስድስት መቶ ገጽ የሚሆን እሱን አገኝቻለሁ እና ከዚህ አንዳንድ የተጻፉት ሰከንደሪ ሶርሶችም አሉ። እሱንም አሰባስቤ ነው እንግዲህ ዘርቴሽኑን ለመጻፍ የቻልኩ ማለት ነው። አስቀምጦ ያኖሩት የማስታወሻ ጽሁፉ ስለምን የሚያወሳ ነበረ። የሚያወሳው ከትውልዳቸው ጀምሮ እንዴት ቤተሰቦቻቸው በጣሊያን እንዳለቁ፣ አባቱ በጣሊያን መርዝ ጋዝ ነው የሞተው። ግንባር ዘምቶ ማለት ነው። በአርበኝነት በአርበኝነት አባቱ እና የእሱ ወንድሞች አራቱ ነው የከኔ ጅሎ ልጆች ይባላሉ። የታደሰ አባት ብሩ ከኔ ቤካ፣ ከኔ ጆሮ፣ ከኔ በዳኔ፣ ከኔ ከነገው፣ ከኔ ጋር ወደ ግንባር ዘምቶ ሀገራቸውን ከጠላት ለመከላከል ግንባር ላይ ነው በጣሊያን መርዝ ያለቁት። ያንን ያነሳል የአባቱን መሞት ስሰማ እናቱም ስትሰማ እናቱ በጣም ነው ያዘነችው። ከዛም ማገገም አልቻለችም። እሷም በአንድ ወር ጊዜ ውስጥ ነው ህይወቷ ያለፈው። በዚህ በጣሊያን ወረራ ምክንያት ታደሰ አባቱን እና እናቱን ማጣት ቻለ ማለት ነው። ገና በልጅነቱ በአስራ አራት አመቱ ና ያንን የሚያነሳ ነው። ከዛ በኋላ እሱ ራሱ ጣሊያንን ለመፋለም ሰላሌ አካባቢ ሲንቀሳቀስ ነበር። አርበኛ ነበር። በጣም ልጅ ነበር። ከአስራ አራት አመት እስከ አስራ ሰባት አመቱ ሰላላይ ውስጥ ሲንቀሳቀስ ነበር። ከዛ በኋላ መጨረሻ ላይ በጣሊያን ተይዞ ወደ ፊቼ ተወስዶ ከፊቼ ወደ አዲስ አበባ ከአዲስ አበባ ወደ ድረደዋ ከድረደዋ አረር ከአራር ሞቃዲሾ ወጣ ብላ የምትገኝ ደናን የምትባል የጣሊያኖች ማጎሪያ ካምፕ ነበረች። ከሞቃዲሾ ከተማ አርባ ኪሎ ሜትር የምትርቅ እዛ ነው ያሰሩት። የጉልበት ስራ ነው ተፈረደበት። በጣም ወጣት ስለነበረ በጋሪ ውሃን ሲያመላልስ ነበር። ለግንባታ የሚውል ውሃ ድንጋይ ያመላልስ ነበር። በጣም አደገኛ ስራ ነበር ነበር ብዙ ሰዎች ከጎኑ ሞቷል። የመቋቋም አግተዋቸው። ብዙ ሰው ስለ ጀኔራል ታደሰ ብሩ አረዳዳቸው የተዛባ ነው። በብዛት ሰው የኦሮሞ ታጋይ ብቻ አድርገው ይመለከቷቸዋል ብለውኛል። አዎ እውነት ነው። ምን ነበር የፖለቲካ ውጥ ናቸው? ምንስ ነበር ወደ ፖለቲካ ያመጣቸው? ታደሰ ብሩ ቤተሰቡን በጠላት ያጣ ነው። ሁለተኛ እሱ ራሱ በልጅነት እድሜው ጣሊያንን ሲፋለም ቆይቶ ወደ ሶማሊያ ሀገር ስወሰድ በዚህ በለጋ እድሜው እድሜ ልክ ጉልበት ስራ ተፈርዶበት ስሰቃይ የነበረ ሰው ያለ አይመስለኝም። አንድ ለሀገሩ የዋለ ውለታ ነው። በልጅነቱ አርበኛ የሆነ ነው። ይሄ ትልቅ ውለታ ነው ለሀገር። ከዛ በኋላ ደናኔ በእንግሊዞች ነጻ ስወጣ እሱም ነጻ ወጥቶ አጭር ጊዜ ወትድርና ስልጠና ወስዶ ከእንግሊዞች ጋር እየተዋጋ ወደ ሀገሩ ተመለሰ ከተመለሰ በኋላ በጦር ሰራዊት ውስጥ ገብቶ ሲያገለግል ነበር ማለት ነው። ጭሮ ሰርተዋል። አዲስ አበባ ሰርተዋል። ኦሎታ ገብቶ ተምረዋል። ከዛም ተመልሶ አሰልጣኝ ሆነዋል። ነገሌ ቦረና ሰርተዋል። ሀረር ሶስተኛ ክፍለ ጦር ሰርተዋል። በተለይ አውሮፓውያን አቆጣጠር ከአስራ ዘጠኝ አርባ አንድ እስከ አስራ ዘጠኝ አምሳ አራት ድረስ በጦር ሰራዊት ውስጥ በተለያዩ ቦታዎች አገሩን አገልግለዋል። ከዛ ወደ ፖሊስ ተዛውሮ መጣ። ከአስራ ዘጠኝ አርባ አንድ እስከ አምሳ አራት ድረስ የኢትዮጵያን ፖሊስ ሲመሩ የነበሩት የእንግሊዝ ኦፊሰሮች ነበሩ። እና ለመጀመሪያ ጊዜ የኢትዮጵያ ፖሊስ አዛዥ የሆነው ኢትዮጵያዊ ጀነራል ጽጌ ዲቡ ናቸው። ጀነራል ጽጌ ዲቡ ከአረር ስመጡ ከጦር ሰራዊት ብቃት ያላቸውን የተወሰኑ ሰዎችን መልምሎ ነው ያመጡ ወደ ፖሊስ። በዛ ኬዝ ተመልምሎ ከመጡት አንዱ ኮሎኔል ታደሰ ብሩ ናቸው። ፈጥኖ ደራሽ ፖሊሲን እንዲያቋቁም ነው ኃላፊነት የተሰጠው። የፈጥኖ ደራሽ ፖሊሲን አቋቋመ አስራ ዘጠኝ ሀምሳ ሶስት ወይም በፈረንጆች ስልሳ በተደረገው የመፈንቅለ መንግስት ሙከራም ንጉሱ ጎን በመቆም ከጦር ሰራዊት ጋር በመሆን የፈንቅለ መንግስቱን ካከሸፉት አንዱ የፈጥኖ ደራሽ በጀነራል ታደሰ ብሩ የሚመራ ነበር። ጀነራል ታደሰ ብሩ ትውልድ እንድማር ብዙ የለፉና አገር ወዳድም እንደነበሩ የታሪክ ተመራማሪው ዶክተር ብራቱ ቀነይ አለኝ ባሉት ማስረጃዎች ይሞግታሉ። መደበኛውን የትምህርት እድል ያላገኙ የህብረተሰብ ክፍሎች እንድማሩ ብሄራዊ ፊደል ሰራዊት ሲቋቋም የስራ አስፈጻሚ ኮሚቴ ሊቀመንበር በመሆን በሺዎች የሚቆጠሩ እንዲማሩ ማንበብና መጻፍ እንዲችሉ አስተዋጽኦ አድርጓል ማለት ነው። በተለይ መጫቱ ለማህበር እስኪገባ ድረስ በኢትዮጵያ እስከ ሀምሳ ስድስት በፈረንጅ እስከ ስልሳ አራት ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከፍተኛ አመራር ላይ ነበር። የስብከተ ወንጌል ማህበር ፕሬዚዳንት ነበር። ወንጌል የሚሰብክ ነበር። ትምህርት እንዲስፋፋ በጣም የጣረ ሰው ነበር እና ከዚህ በላይ ለኢትዮጵያ መስራት በምንድን ነው የምሰፈረው ነው። ከዚህ በላይ ኢትዮጵያዊነት እንዴት ይገለጻል? ኢትዮጵያን መውደድስ እንዴት ይታያል? በቀዳማዊ አጼ ኃይለሥላሴ አስተዳደር ውስጥ ቁልፍ አስተዳደር ሚና የነበራቸው ታደሰ ብሩ ለደቡብ አፍሪካው የነፃነት ተምሳሌት ለኔልሰን ማንዴላ ወታደራዊ ስልጠና የሰጡ በኋላም በኢትዮጵያ ውስጥ ለነፃነትና ለእኩልነት የታገሉ ይባልላቸዋል። ኔልሰን ማንዴላ የአፓርታይድ ስርትን ለመታገል ወደ ኢትዮጵያ ሲመጣ ንጉሱ ስልጠናውን እንዲወስድ ከፈቀዱለት በኋላ ይህንን ስልጠና በብቃት ማወጣት የሚችለው ማን ነው ተብሎ ሲጠየቅ ያኔ ኮሎኔል ነበር፣ ኮሎኔል ታደሰ ብሩ ነው። ምክንያቱም ፈጥኖ ደራሽ በጣም የተዋቀረ ነው፣ ጠንካራ ሆኖ የምሰጠው አመራር በጣም በሳል ስለነበረ የክቡር ዘበኛው ደግሞ መፈንቅለ መንግስቱ ላይ በመሳተፉ ስለተዳከመ የማንደላ ስልጠና የተሰጠው ለኮሎኔል ታደሰ ብሩ ነው። ያንን በብቃት ተወጥተዋል ማለት ነው። እናንተ ቀንቷችሁ ውጊያ ብትጀምሩ፣ እኔ ንጉሱን አስፈቅጄ የራሰን ጦር ይዤ ይረዳቸዋለሁ ደቡብ አፍሪካ መጥቼ ከጎናችሁ እ ይዋጋለሁ የሚል ቃል ኪዳኔም እንደገባለት እና መጨረሻ ላይ ማንደላ ስልጠና ሳይጨብዝ ከሁለት ወር በኋላ ወደ ሀገር ስመለስ አንድ ሽጉጥና ሁለት መቶ ጥይት ተሰጥቶ እስከ ኤርፖርት ድረስ ሸኝቶ የላከው ማለት ነው እና ለኢትዮጵያ ብቻ አይደለም ለአፍሪካ እኩልነትም ዋጋ የከፈለ የታገለ ሰው ነው። በአስራ ዘጠኝ ሀምሳ ሶስት ዓመተ ምህረት በወንድማማቾቹ መንግስቱና ገርማ ሜንዋይ ንጉሱ ላይ የተቀነባበረውን መፈንቅለ መንግስት በማክሸፍ ረገድ ከነ ጀኔራል መርዕድና ከበደ ገብሬ ጋር በመሆን የያኔው የፈጥኖ ድራሽ ኃይል መሪው ብርጋዴር ጀነራል ታደሰ ብሩ የንጉሱ ቀኝ እጅ መሆናቸውን ያረጋገጡበት ነው ይባልላቸዋል። የታደሰ ብሩና ንጉሱ ቁርኝት ግን ከዚህን ጊዜ ብዙም እንዳልዘለቀ የታሪክ ድርሳናት ይጠቁማሉ። የሰላሌ ዩኒቨርሲቲው የታሪክ ተመራማሪው ዶክተር ብራቱ ፈጥኖ ደራሽ የማድረካቸው የክቡር ዘበኛ ወታደሮች ከሁለት ሺ ስድስት መቶ በላይ ናቸው እና እነሱን ምርኮኞችን ንጉሱ ሀገር ውስጥ ከመግባታቸው በፊት እናንተ ተራ ወታደሮች ናችሁ የበላይ አዛዦቻችሁ ያዘዟችሁን ያንን ነው ያደረጋችሁት እና ብዙም ጥፋት የለባችሁም እና ንጉሱን ለምኜላችሁ፣ ቅጣታችሁ እንዲቀልላችሁ ማስጠናለሁ፣ ለምናለሁ ተስፋ ሰጥቷቸው ነበር። መጨረሻ ላይ ንጉሱ ወደ ሀገር ገብቶ ምን እንድናደርግልህ ትፈልጋለህ ተብሎ ሲጠየቅ ላበረከታ አስተዋጽኦ ማለት ነው ታደሰ በእጄ ያሉትን ምርኮኞች ማሩልኝ ነው ያለው። ይሄ ንጉሱን እጅግ ነው ያስቆጣቸው። ይህም ለፍትህ የሚቆረቆረውን ታደሰ ብሩን የህይወት መንገድን እንዲቀይር አስገድዶታል። ወደ መጫ ቱለማ ማህበር ከመጣ በኋላ በተደጋጋሚ ሲያነሳው የነበረው ጥያቄ ምንድን ነው? የኦሮሞ ሕዝብ በዚህ አገር ላይ በቁጥር ትልቅ ሆኖ እያለ ለሀገር ብዙ አበርክቶ እያበረከተ ያለ ለምንድን ነው እንደዚህ የሚገለለው የሚል ጥያቄ በአደባባይ ያነሳለ ህዝቡን ሰብስቦ ነው ይህንን የምናገረው እና ልክ ውስጥ እየገባ ሄደ። ባለስልጣናት እንቅፋት እየሆኑ ሄዱ። ሁኔታዎች እየተካረሩ ሄዱ። መጨረሻ ላይ ለንጉሱ አመለከቱ ማለት ነው። ለምሳሌ ማመልከቻቸው ላይ አንዱ እኛ ኦሮሞዎች የአባቶቹን ዙፋን ስንጠብቅ አልነበረም ወይ? ምን በደል አደርሰን ነው እንደዚህ የምንሳደደው? ራስ ጎበና በአጼ ምኒልክ ጊዜ ብዙ ታሪክ የሰሩ ሰው አይደለም ወይ? ይህንን ሀገር ካጸኑት አንዱ ራስ ጎበና አይደለም ወይ? ኦሮሞ አይደለም ወይ? ስትራሪያ ተጎርግጽ ለዚች ሀገር ውለታ አልዋሉም ወይ? በጣሊያን ወረራን ጊዜ አልታገልንም ወይ? ለምንድን ነው እንደዚህ የምንገባው ብሎ ነው ያመለከቱ ለንጉሱ እና ነገር ግን ንጉሱ ምንም መልስ አልሰጡም። ከዚህ በኋላ ይህንን ስርዓት ከመታገል ውጭ ምንም አማራጭ የለንም ብሎ ተደራጅቶ ከተቻለ ንጉሱ ላይ እርምጃ በመውሰድ ስርዓት ለመጣል ቆርጠው ተንቀሳቀሱ። ታደሰ ብሩ ከሌሎች የትግል አጋሮቻቸው ጋር ሆነው ንጉሱ ላይ የግድያ ሙከራ እስከማድረግ ደርሰውም፣ ጓደኞቻቸው በሞት ሲቀጡ እሳቸው የእድሜ ልክ እስራት ተፈርዶባቸዋል። ጥቅምት ሀያ ሶስት አስራ ዘጠኝ ሀምሳ ዘጠኝ ላይ የንጉሱ ባህለ ስመት ጎርግስ ቤተክርስቲያን አካባቢ ያከብሩ ነበር እና እዛ አካባቢ ላይ እርምጃ ለመውሰድ ሞክረው ነበር፣ አልተሳካም። እና በዛ ምክንያት ነው የሞት ፍርድ የተፈረደባቸው እና ማሞ መዘምር በስቅላት ሲቀጣ ጀነራል ታደሰ ብሩ ንጉሱ ወደ እድሜ ልክ እስር ቀይረው ከዛ ወደ አራር ተወስዶ አንድ አመት ታሰረ በኋላ ሁኔታቸው ተሻሽለው ወደ ገለምሶ በግዞት እንዲቀመጥ ተደረገ። ማለት በሀረር የተጀመረው እስራቱ ቀሎላቸው ወደ ገለምሶ በግዞት ወይም በቁም እስረኝነት የተዘዋወሩት ታደሰ ብሩ የፖለቲካ ትግላቸውንና ሰዎችን ማደራጀት ላይ ጠንክሮ በመስራት ላይ ቀጥለው ሰሩ። በኋላም ንጉሳዊ ስርዓቱ በደርግ ተወግዶ ደርግ መንግስታዊ ስርዓቱን ቢቆጣጠርም ታደሰ በደርግም ስርዓት እምነት አላሳደሩም። ኮሎኔል አይሉ ረጋሳ፣ ጀነራል ታደሰ ብሩ፣ እነመለስ ተክለ፣ እነ ረዘነ ክዳነ በአንድ ላይ ተረሸኑ። ደርግ ኖረሽ ናቸው ማለት ነው። አክለውም ታደሰ ብሩ ለፍትህና እኩልነት የታገሉ ለሀገራቸው ቀናይነት የነበራቸው ተደርገው ሊታሰቡና ሊወሱ የሚገባ ነው ብለዋል። ሁሉም በእኩል ይኖር ነው። አንዱ አንዱን ሊጨቁን አይገባም። ነው የሚገባውን እኩልና ሁሉም አገኝቶ በሰላም ተከባብሮ ይኖር ነው የእሱ እምነትና፣ በእንደዚህ ሊታወዝ የሚገባ ሰው ነው። አድማጮች፣ የዛሬው የባህል መድረክ መሰናዷችን በዚሁ ላይ ያበቃል። አሰናድቼ በማቅረብ ስዩም ጌቱ ነበርኩ። ጤና ይስጥልኝ።